The Voice of America. ዩናይትድ ስቴትስ ውስጥ በኮሮና ቫይረስ ሳቢያ ሕይወታቸው ያለፈው ሰዎች ቁጥር ከአንድ መቶ ሺህ አለፈ። ይህም አሀዝ በቬትናምና በኮሪያ ጦርነቶች በጠቅላላው ከሞቱባት ዜጎቿ ቁጥር የበለጠ ነው። ዘገባውን ሶሎሞን አባተ ይዟል። ወደ አራት ወራት በሚጠጋ ጊዜ በኮቪድ-19 የሞቱትን ከ100 ሺህ የላቀ ቁጥር ያላቸውን አሜሪካውያን በክብር ለመዘከር የፊታችን ሰኞ ብሔራዊ የሐዘን ጸጥታ ጊዜ እንዲታወጅ የሁለቱም ገዢ ፓርቲዎች እንደ ራሴዎች የሚገኙበት አንድ የሴናተሮች ስብስብ ጉትጎታውን አጠናክረዋል። ሀገራችን ይህንን የጭለማ ጊዜ በአንድነትና በጠራ አእምሮ ማሰብ አለባት ብለዋል ሴናተር ብራያን ሻልትስ። በዚህ ሊታሰብ የማይችል የጉዳት ጊዜ እያንዳንዷን ሕይወት ቆም ብለን ማክበር አብረንም ማዘን ይገባናል ብለዋል ሻል አክለው። ሴናተር ሊሳ ማርኮውስኪ ደግሞ የኮቪድ-19 ወረርሽኝ በሀገራችን ላይ እጅግ የከበደ መከራ ድርሷል። እጅግ ብዙ ቤተሰቦች የሚወዷቸው ሲሰቃዩ አይተዋል። በወረርሽኙ ምክንያት የተከተለው መዘጋት በፈጠረው የበረታ መለያየት ምክንያትም ዘመድ ወዳጆቻቸውን ያጡ ሁሉ ለቤተሰቦቻቸው ሐዘን ለመቀመጥ የመጨረሻውን የስንብት ወግ ለማድረስና እርማቸውን ለማውጣት እንኳ አልታደሉም ብለዋል። በሕግ መምሪያው ውስጥ የቀረበ ሌላ ሐሳብ ደግሞ እንደራሴዎቹ ሸንጎ በተቀመጡ ቁጥር በየዕለቱ የሕሊና ጸሎት እንዲያደርጉ፣ ወረርሽኙ ካበቃ በኋላም ስላለፉት ብሔራዊ የሐዘን ቀን እንዲታወጅ ይጠይቃል። ምንም እንኳ ባለፉት የመጨረሻዎቹ ቀናት ዩናይትድ ስቴትስ ውስጥ ዕለታዊው የሞት መጠን እየወረደ ቢስተዋልም ትናንት ድንገት ያሻቀበው ቁጥር በአንድ ቀን አንድ ሺህ አራት መቶ ሰዎች በኮቪድ-19 ምክንያት መሞታቸውን አሳይቷል። ከዓለም የኮሮና ቫይረስ መዛመት መጠንና ከኮቪድ ሞትም ወደ ሲሶ የሚጠጋው የደረሰው ዩናይትድ ስቴትስ ውስጥ ነው።